ይህ የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መጋቢት 7 2014 ዓ ምት ዝግጅታችን ጀመረ። እርዳታው እንዳይደርስ እያደረገ ያለው የአማራ መንግስት አይደለም፣ የኢትዮጵያ መንግስትም አይደለም፣ ሕወሓቶች ራሳቸው ናቸው። ምክንያቱም አቅርቦቱን በማገድ ያልተመቸ ሁኔታ ፈጥረው የትግራይ ሕዝብ በሕወሓት ላይ ከመንተራስ ሌላ ምንም እድል ወይም አማራጭ እንዳይኖረው እያደረጉ ነው። የሀገሪቱን አንድነት ለመመለስ የሚደረጉ ሰላማዊ ሂደቶች የእርቀ ሰላም ውይይቶችንና ግጭቱን በውይይትና በንግግር ለማስቆም የሚደረግ ጥረትን ሙሉ በሙሉ እንደግፋለን። የቀደሙት ተናጋሪ የአማራ ክልል ፕሬዚደንት ዶክተር ይልቃል ከፋለ ሲሆኑ የተከተሉት ደግሞ በኢትዮጵያ የአሜሪካ ኤምባሲ ጉዳይ አስፈጻሚ ቴሪስ አን ጃኮብሰን ናቸው። ይቅርታ ሀገርን ወደ አንድ ለማምጣት ለሚደረገው ሰላማዊ የእርቅ ውይይት አሜሪካ ድጋፏን እንደምታደርግ ገልጻለች። ሙሉ ዘገባው በምሽቱ ተካቷል። ከዚህ በተጨማሪ የአዲስ አበባ ዩኒቨርሲቲ ስምንት የቀድሞ ተማሪዎቹ በቁጥጥር ስር መዋላቸውን ማስታወቁን የትግራይ ክልል ፕሬዚደንት በአሰቃቂ ሁኔታ የተገደሉ ተወላጆችን በተመለከተ መልእክት ማስተላለፋቸውን የሚመለከቱ ዘገባዎችና ሌሎች ጉዳዮችም በምሽቱ ተሰናድተዋል። ጤና ይስጥልኝ፣ እንደምን አመሻችሁ። ሀብታሙ ስዩም የዛሬ አስተናጋጃችሁ ነኝ። የምሽቱን የድምፅና ምስል ቅንብር የምትከውነው ብርሃን ኃይሉ ናት። ከብርሃን በተጨማሪ ሲሳይ አሸናፊና ግርማ ርግብሃም አብረውናሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው። ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። አብራችሁን እንድትቆይ ይሁን። አስቀድመም አጫጭር የዓለም ዜናዎችን እንስማ። ጤና ይስጥልኝ፣ እንደምናመሻችሁ። አድማጮች ዜናውን የማሰማችው ቆንጂ ይታየ ነኝ። የዩክሬን ፕሬዚደንት ዩናይትድ ስቴትስ የበለጠ እርዳታ እንድትሰጥ ተማጽኖ አቅርበዋል። የዩክሬኑ ፕሬዚደንት የዩናይትድ ስቴትስ ምክር ቤት ላለፉት ሶስት ሳምንታት በሩሲያ እየተደበደበች ያለችውን ሀገራቸውን ከጥቃት ለመጠበቅ የበለጠ እርዳታ እንዲሰጥ ነው የተማጸኑት። ፕሬዝደንቱ በኢንተርኔት በቪዲዮ አማካይነት ዛሬ ጠዋት ለምክር ቤቱ ባሰሙት ንግግር ዩናይትድ ስቴትስ በታሪኳ የደረሱባትን አስከፊ ክስተቶች በማስታወስ ምክር ቤቱና ፕሬዚደንት ጆ ባይደን ተጨማሪ ወታደራዊ እርዳታ እንዲሰጡና በጥቃት የተጠመደችውን ሀገር ሰማያት ከበረራ ክልክል ቀጣና እንዲያደርጉ ጠይቀዋል። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል ሀገሮች ስለ ወረራው እየተነጋገሩ ባሉበት በዚህ ወቅት ሩሲያ ዛሬም የዩክሬን ዋና ከተማ ኪቭን መደብደቧን ቀጥላለች። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ እጅግ ብዙ አባላት ለተገኙበት የዩናይትድ ስቴትስ ምክር ቤት ጉባኤ ባደረጉት ንግግራቸው ዩናይትድ ስቴትስን ሁለተኛው የዓለም ጦርነት ውስጥ እንድትገባ ያደረጋትን ጃፓን እንደ አውሮፓውያን አቆጣጠር በ1941 ፐርል ሃርበር ላይ ያደረሰችባትን ከባድ ጥቃት አስታውሰዋል። ለ20 ዓመታት ያካሄደችውን ዓለም አቀፍ ጸረ ሽብርተኛ ዘመቻ ያስጀመራትን የመስከረም አንዱን ጥቃት አሳዛኝ ትዝታም አንስተው ዛሬ ሀገራችን እጣ ፈንታዋ የሚወሰንበት ወቅት ላይ ነች ብለዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ሩሲያ በኢራን የኒኩሌር ፕሮግራም በሚደረገው ድርድር ባላት ተሳትፎ ድርሻዋን የምትወጣ መሆኗን ማረጋገጫ መጻፏን በትናንትና ዕለት አስታውቃለች። በዚህም ሞስኮ እንደ አውሮፓውያን የዘመን አቆጣጠር በ2015 ተደርሶ የነበረውና የተስተጓጎለው ድርድር እንዲቀጥል የምትፈቅድ መሆኗን ነው ያመለከተችው። አጠር ያለውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ የሰጡት ይህ አስተያየት ምናልባትም ሞስኮ በዩክሬን በፈጸመችው ወረራ ሳቢያ በተጣለባት ዓለም አቀፍ ማዕቀብ የተነሳ እንቅፋት የገጠመውን ከኢራን ጋር የሚደረገውን የኒውክለር ስምምነት ለማንሰራራት የተያዘውን ጥረት ታደናቅፍ ይሆናል የሚል ስጋት ደቅኖ ከነበረው አቋሟ ሳታፈገፍግ እንዳልቀረች ጠቋሚ ተደርጎ ተወስዷል። አሜሪካውያን ይህን ስምምነት ያጓትታሉ በሚል በየቀኑ ሊከሱን እንደሚሞክሩ ሰምቻለሁ። ያ ሐሰት ነው። ስምምነቱ በአንዳንድ አገሮች መናገሻዎች ገና አልተፈረምም። ሞስኮ ግን ከእነኛ ከተሞች መሃል አይደለችም ነበር ያሉት የዩናይትድ ስቴትሱ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ለጋዜጠኞች በሰጡት አስተያየት። የኒውክሌር ስምምነት ሩሲያ በዩክሬን ወረራ ሳቢያ የተጣለባትን ማዕቀብ ለማስቀረት የሚያግዛት ማምለጫ መንገድ ወይም ዘዴ አይሆንም ነበር ያሉት። በአውሮፓውያኑ የቀን አቆጣጠር ባለፈው የካቲት 26 ላቭሮቭ ድንገት ባልተጠበቀ ሁኔታ ሩሲያ ከኢራን ጋር ያላት የንግድ ልውውጥ ከዩክሬን ጋር በተያያዙ ማዕቀቦች ተጽዕኖ እንደማይደርስበት ሙሉ ዋስትና ትፈልጋለች ሲሉ ጠየቁ። ጥያቄው ምዕራባውያኑ ተቀባይነት የለውን ምላሽ እንዲሰጡ አደረገ። ዋሽንግተንም እንደማትቀብለው ይፋ አደረገች። ይህ በእንዲህ እንዳለ አጠቃላይ የጋራ የድርጊት መርሃ ግብር በሚል ስያሜ የሚጠራው ይህ ስምምነት ኢራን የኒውክሌር ጦር መሳሪያ መስራት የሚያስችል የቅመማ ፕሮግራሟን በማቋረጥ የኒውክሌር መሳሪያ መስራት አዳጋች የሚያደርግ መንገድ እንድትከተል የሚያስገድድና በምላሹም ዓለም አቀፍ ማዕቀቦች እንዲነሱላት የሚያደርግ ነው። ኢራን የኒውክሌር ጦር መሳሪያ የመስራት ፍላጎትና እቅድ አላት የሚለውን ስታስተባብል መቆይቷም ይታወቃል። በአፍሪካ ቀንድ የቀጠለው ድርቅ አስጊ ደረጃ መድረሱን የዓለም አቀፍ ቀይ መስቀል ኮሚቴ ባወጣው መግለጫ አሳስቧል። በክልሉ ከሁሉም በከፋ ደረጃ በተጎዳችው ሀገር በሶማሊያ ሁኔታው አሳሳቢ መሆኑንና እየተባባሰ መሄዱንም ነው የገለጸው። ብዙ መቶ ሺህ ሶማሊያውያን ለከበደ ችግር መጋለጣቸውን ጠቅሶም ሰዎች በብዛት ቀያቸውን እየለቀቁ ምግብና ውሃ ፍለጋ እየተሰደዱ ናቸው ብሏል። ወደ ኮቪድ-19 ነክ ዜናዎች ስናልፍ የዩናይትድ ስቴትስ መንግስት ለኢትዮጵያ ተጨማሪ 84060 የፋይዘር የኮቪድ-19 ክትባቶችን መለገሱ ተገለጸ። በኢትዮጵያ የዩናይትድ ስቴትስ ኤምበሲ ባወጣው መግለጫ ተጨማሪው የክትባት ድጋፍ ዩናይትድ ስቴትስ ለዓለም ሀገሮች ከመደበችው የ80 ሚሊዮን ነጠላ ክትባቶች ድጋፍ ውስጥ 25 ሚሊዮኑን ለአፍሪካ ሀገሮች ለመለገስ በገባቸው ቃል መሰረት የተላከ መሆኑን አስታውቋል። ይህንን የክትባት ድጋፍ ደህንነቱ በተጠበቀና በፍትሐዊነት የምናጋራው ከአንዳችም ሌላ ጉዳይ ጋር ሳይያያዝ የሰውን ሕይወት ማትረፍን ብቻ አላማችን አድርገን ነው ብሏል የዩናይትድ ስቴትስ ኤምባሲ በመግለጫው በኮቪድ ጥምረት አማካይነት ከትናንት በስቲያ ቦሌ አውሮፕላን ጣቢያ ከደረሱት ክትባቶች ጋር ዩናይትድ ስቴትስ ለኢትዮጵያ በድምሩ ካለፈው ዓመት ሐምሌ ወር ወዲህ የለገሰችው ክትባት ቁጥር ከሰባት ነጥብ ስምንት ሚሊዮን አልፏል። ወደ ሌሎች የኮቪድ-19 ዜናዎች ስናልፍ የዩናይትድ ስቴትስ ምክትል ፕሬዚደንት ካምላ ሃሪስ ባለቤት ደግ ኢም ሆፍ ኮሮና ቫይረስ እንደያዛቸው በምርመራ መታወቁን ዋይት ሀውስ ገለጸ። ምክትል ፕሬዚደንት ሃሪስ ግን ተመርምረው ከቫይረሱ ነፃ ሲሆኑ፣ ሆኖም በባለቤታቸው መጋለጥ የተነሳ የሥራ መርሃ ግብሮቻቸውን ቀንሰዋል ተብሏል። ሃሪስ በትዊተር ባወጡት ቃል ደግ ደህና ነው ክትባቶቻችንን ከነ ማጠናከሪያው መውሰዳችን ጥሩ ሆኖልናል ብለዋል። ምክትል ፕሬዝደንቷ ትናንት ማታ በዋይት ሀውስ በተካሄደው የኩል ክፍያ ጉዳይን የተመለከተ ዝግጅት ላይ ሳይገኙ ቀርተዋል። ሆኖም ፕሬዝደንት ጆ ባይደን እንዲህ ሲሉ አስታውሰዋቸዋል በቡድናችን እኮራለሁ። በተለይም ደግሞ ዛሬ በዚህ ዝግጅት ሊያቀርቡኝ በነበሩት በካማላ ሀሪስ እኮራለሁ። ባለቤታቸው ለቫይረሱ መጋለጣቸውን ተከትሎ፣ ምንም እንኳን እንደተነገረኝ ባለቤታቸው በጣም ጥሩ የጤና ሁኔታ ላይ ቢሆኑም ለጥንቃቄ ሲሉ አለመምጣቱን መርጠዋል። ለጥንቃቄ ሲሉ ነው ያልመጡት። ምክትል ፕሬዚደንት ሀሪስ ትናንት ከሰዓት በኋላ ከፕሬዝደንት ባይደን ጋር የነበሩ ሲሆን የ1.5 ትሪሊዮን ዶላር የመንግስት በጀት በተፈረመበት ስነ ስርዓት ላይ ከምክር ቤት አባላት ጋርም ተገናኝተዋል። ይህ በዚህ እንዳለ የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ለአረጋውያን ተጨማሪ ማጠናከሪያ የኮቪድ-19 ክትባት ለመስጠት በዚህ ሳምንት ፈቃድ ይጠይቃል ተብሎ እንደሚጠበቅ ስማቸው እንዳይጠቀስ የጠየቁ ለጉዳዩ ቅርበት ያላቸው ሰው ገለጹ። የፋይዘር ክትባት የመጀመሪያው ሁለቱ ከተሰጠ በኋላ በወራት ተከትሎ ሶስተኛው ማጠናከሪያው እንደሚሰጥ ይታወቃል። አሁን ፈቃድ ይጠየቅበታል የተባለው አራተኛው ማጠናከሪያ በወረርሽኙ በከባዱ የተጎዱትን ከ65 ዓመት በላይ የሆኑ አረጋውያን ከፍተኛውን መከላከያ እንዲያገኙ ከሚደረገው ጥረት በተያያዘ መሆኑ ነው የተጠቀሰው። በመጨረሻም የተባበሩት መንግስታት ድርጅት የደቡብ ሱዳን ሰላም አስከባሪ ተልእኮውን ዘመን አራዝሟል። የመንግስታቱ ድርጅት የጸጥታው ምክር ቤት በትናንትና ዕለት በሰጠው ድምፅ በደቡብ ሱዳን የሚገኘው የሰላም አስከባሪ ተልእኮ ለተጨማሪ አንድ ዓመት እንዲቀጥል ነው የፈቀደው። ሩሲያና ቻይና ድምፀ ተአቅቦ ያደረጉ ሲሆን የተቀሩት 13ቱ የምክር ቤቱ አባላት ውሳኔውን ደግፈዋል። ቻይና ቀደም ብላ ውሳኔውን እንደምትደግፍ ፍንጭ ከሰጠች በኋላ ዩናይትድ ስቴትስ በውሳኔው ሰነድ ውስጥ የሰብአዊ መብት ጉዳይ እንዲካተት አጥብቃ መወትወቷን ተከትሎ ሀሳቧን ቀይራለች። ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ተከበራችሁ አድማጮች፣ ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ ቆንጅታዬን፣ ለዓለም ዜናው አመሰግናለሁ። በ19ና በ25፣ በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መጋቢት 7 የምሽት ስርጭታችንን ነው ያዳመጣችሁ። የምትገኙት ከአሜሪካ ድምፅ ራዲዮ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው የምትፈልጉ ካላችሁ ደግሞ ሌላም አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። ዋናው አስተሳሰብ የነበረው ምንድነው? ማንም ዘላለማዊ የሆነ ነገር የለም። ሁሉ ነገሮች የሚለወጥ አይናቸው እየተለወጡ ነው። ተስፋ የምናደርገው በማደግ ላይ ለእድገቱ የሚያደርጉትም አስተዋጽኦ ማድረግ ነው። ለማንነት ጥያቄ ጎልቶ መውጣው ከዚህ ሂደት ውስጥ የተገለሉ በሶስት ይታዩ። ዶክተር የአየር አድቅጣውን የሰማናቸው የቀድሞ የማህበረሰብ ጥናት ኢንስቲትዩት ዳይሬክተር ናቸው። በቅርቡ በኢትዮጵያ ሊካሄድ በታቀደው ብሔራዊ አገራዊ ምክክር ዙሪያ ትኩረት ያደረገውን ጉባኤ አስመልክቶ በተጠናቀረው ዘገባ ሙሉ ሀሳባቸው ይደመጣል። በሁለተኛው ምዕራፍ ስንገናኝ። አሁን ግን ወደ ምሽቱ አብይ ዘገባ እንሻገር። ሀገርን ወደ አንድ ለማምጣት ለሚደረገው ሰላማዊ የእርቅ ውይይት አሜሪካ ድጋፏ እንደምታደርግ ገለጸች። በኢትዮጵያ አሜሪካ ኤምባሲ ጉዳይ አስፈጻሚ አምባሳደር ቴሪስ አን ጃኮብሰን በባህር ዳር ከተማ ከአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ጋር በወቅታዊ ጉዳዮች ላይ ተወያይተዋል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ከአሜሪካና ከቻይና አምባሳደሮች ጋር ያደረጉት ውይይት ፍሬያማ እንደነበረም ተናግረዋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ተናግረናለች። በኢትዮጵያ የአሜሪካ ኤምባሲ ጉዳይ አስፈጻሚ አምባሳደር ቴሪስ አን ጃኮብሰን ዛሬ ከሰዓት በኋላ ነው ከአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ጋር የተወያዩት። አምባሳደሯ በውይይቱ ካነሷቸው ነጥቦች ውስጥ በችግር ላይ ያሉ ተፈናቃዮች የሰብአዊ ድጋፍ እንዲያገኙ፣ ግጭቶች በሰላማዊና በድርድር እንዲቋጩ፣ የተኩስ አቁም እንዲደረግ፣ ታላላቅ የሰብአዊ መብት የጣሱና የጦር ወንጀል የፈጸሙ ወንጀለኞች ተጠያቂ እንዲሆኑ የሚሉ ናቸው። the contribution of the United States in Amhara, uh, for development, for humanitarian ዩናይትድ ስቴትስ በአማራ ክልል በልማትና በሰብአዊ እርዳታ ዙሪያ በተለይ ለሀገር ውስጥ ተፈናቃዮች የምታደርገውን ድጋፍ ትቀጥላለች። ዛሬ ከምግብ ማሰራጫ ማዕከላችን አንዱን ጎብኝቼ የተወሰኑ የሀገር ውስጥ ተፈናቃዮች ጋር ተገናኝቻለሁ። ሁሉም ከአማራ ክልል የተፈናቀሉ አይደሉም። ምክንያቱም የተወሰኑት ወደ ቀያቸው ተመልሰዋል። ብዙዎቹ ከምዕራብ ኦሮሚያ እና ከቤንሻንጉል ጉምዝ የተፈናቀሉ ናቸው። ስለዚህ በየትኛውም የሀገሪቱ አካባቢ ስቃይ ላይ ላሉ ሰዎች ድጋፍ ማድረጋችንን እንቀጥላለን። የሀገሪቱን አንድነት ለመመለስ የሚደረጉ ሰላማዊ ሂደቶች የእርቀ ሰላም ውይይቶችንና ግጭቱን በውይይትና በንግግር ለማስቆም የሚደረግ ጥረትን ሙሉ በሙሉ እንደግፋለን። በእርግጥ ስራው የኢትዮጵያውያን ቢሆንም በሂደት ውስጥ ድጋፍ ለማድረግ ዝግጁ ነን። በሁለትዮሽ ግንኙነታችን ሁለተኛው ነጥብ የሰብአዊ እርዳታ ነው። በዚህ ጉዳይ ላይ አማራ ትልቅ ሚና ይኖረዋል። በአማራ በጦርነቱ ለተጎዳው ማህበረሰብ እርዳታ እያደረግን ነው፣ ማድረጋችንንም እንቀጥላለን። በተመሳሳይ ደግሞ ጠቅላይ ሚኒስትር አብይ አህመድ በብልጽግና ፓርቲ ጉባኤ ላይ እንደተናገሩት በትግራይ ክልል ረሃብ ያጠቃቸው ሰዎች የሚያስፈልጋቸው ምግብና ሌሎች አቅርቦቶች እንዲደርሳቸው ማድረግ አለብን። ከዚህ ቀደም በአፋር በኩል በኩል እናደርስ ነበር። አሁን ግን ግጭቱ በመቀጠሉ አስቸጋሪ ሆኗል። አሁን ጎንደርና ደሴን ጨምሮ በአማራ በኩል መድረስ የሚችልበትን መንገድ ከሰብዓዊ እርዳታ ሰጪ ማህበረሰቡ ጋር እየተነጋገርን ነው። ሶስተኛው ነጥብ ተጠያቂነትን በተመለከተ ነው። የተፈጸሙ ወንጀሎች፣ የጦር ወንጀሎችና የጭካኔ ድርጊቶችን በተመለከተ ከየትኛውም የሀገሪቱ ክፍል ይሆኑ የትኛውንም ፓርቲ የሚወክሉ ቢሆን ተጠያቂ መሆንና ለፍትህ መቅረብ አለባቸው። እነዚህ ሶስቱ የምናተኩሩባቸው ዋና ዋና ጉዳዮች ናቸው። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ህወሀት በአማራ ክልል በወረራ ይዟቸው በቆየባቸው አካባቢዎች ከፍተኛ የሆነ የሰብአዊና ቁሳዊ ውድመቶችን ማድረሱን በዚህም ክልሉ በከፋ ችግር ውስጥ እንደሚገኝ በዝርዝር ለአምባሳደሯ አስረድተዋል። የአማራና የትግራይ ህዝብ አብረው የኖሩና የሚኖሩ ህዝቦች መሆናቸውን የተናገሩ ዶክተር ይልቃል ከፋለ በአማራ ክልል የሚኖሩ የትግራይ ተወላጆች በሰላም አሁንም እየኖሩ መሆኑን ገልጸዋል። የአማራ ክልል መንግስት ግጭቶችን ሰላማዊ በሆነ መንገድ እንዲፈቱ ጽኑ ፍላጎት ያለው መሆኑን የገለጹት ዶክተር ይልቃል ህወሀት ግን ለዳግም ወረራ ጦሩን ወደ አማራና አፋር ክልል ድንበሮች እያስጠጋ ነው ብለዋል። ሰብዓዊ እርዳታን ለትግራይ ህዝብ ከማድረስ አኳያ መንገዶች የተዘጉት በህወሀት በኩል እንጂ የአማራም ሆነ የኢትዮጵያ መንግስት እንዳልዘጋ ገልጸዋል። የአማራ ገብረመንት እርዳታው እንዳይደርስ እያደረገ ያለው የአማራ መንግስት አይደለም፣ የኢትዮጵያ መንግስትም አይደለም፣ ህወሓቶች ራሳቸው ናቸው። ምክንያቱም አቅርቦቱን በማገድ ያልተመቸ ሁኔታ ፈጥረው የትግራይ ህዝብ በህወሓት ላይ ከመንተራስ ሌላ ምንም እድል ወይም አማራጭ እንዳይኖረው እያደረጉ ነው። እንደ መሳሪያ ነው እየተጠቀሙበት ያሉት ዛን በተመሳሳይ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በኢትዮጵያ የቻይና አምባሳደር ዞዚ ዮን ጋር ልማትና በሌሎች ተያዥ ጉዳዮች ውይይት አድርገዋል። መስተዳደሩ ከሁለቱ አምባሳደሮች ጋር ፍሬያማ ውይይት ማድረጋቸውን ለጋዜጠኞች በሰጡት መግለጫ ተናግረዋል። የቻይናና የአሜሪካን አምባሳደር ጋር ተገናኝተናል። የቻይና አምባሳደር ጋር የተነጋገር ነው በአብዛኛው ያለውን የአማራ ወቅታዊ ሁኔታ በሚመለከት ምን እንደሚመስል ለመረዳት ነው። ሁለተኛው ደግሞ ባላቸው የኢንቨስትመንት እና የቻይና ሰራተኞች ሁኔታ ሰላምና ደህንነት ምን ሊሆን ይችላል የሚለውን አብሮ ለመጠየቅ ነው። በዚህ ጉዳይ ላይ ሰፊ ውይይት አድርገናል። በሁለተኛ ደረጃ ከአሜሪካን አምባሳደር ተወካይ ጋር ውይይት አድርገናል። በውይይቱ በአጠቃላይ የአማራ ክልል ወቅታዊ ሁኔታ ጋር ገለጻ አድርገን ተወያይተናል። አሁን ያለውን የሰላምና ደህንነት ሁኔታ፣ የግጭትን ሁኔታ እና ደግሞ ሰብአዊ ድጋፍ የሚደረግበትን ሁኔታ በሚመለከት ተወያይተናል። በዚህ ይህ ገለጻም በቂ ግንዛቤ እንዳገኝና በቀጣይ ከኢትዮጵያ መንግስት ጋር እና ከአማራ ክልል መንግስት ጋርም በጋራ አብረን መስራት የምንችልበት ምድብ ሰፊ ነው በማለት ተገንዝበዋል፣ ማለት ነው። ከዚያ ባለፈ የአማራ ህዝብ ሰላም ፈላጊ ህዝብ ነው። ሁሉንም ነገር ወደ ስርዓት አልበኝነትና ችግሩን በጉልበት የመፍታት ባህል የለውም። ሁሉንም ነገር በአግባቡ በስርዓት የሚፈታ እና በዚያ የሚኖር ህዝብ ነው። በዚህ መንፈስ ያለውን ሁኔታ ተረድተዋል። በእኛ በኩል ትግራይ ህዝብ እየተራበ ነው፣ ስለዚህ መንገዱ መዘጋት የለበትም የሚል ሀሳብ አቅርበዋል። ይህ ሀሳብ እኛ መንገድ እንዳልዘጋን የዘጋው ራሱ ወራሪ ቡድን ሆኑ ወራሪ ቡድን መንገዱን ከዘጋ በኋላ የትግራይ ህዝብ አማራጭ እንዳይኖረው እንዳይኖረውና የወራሪውን ቡድን ብቸኛ አማራጭ አድርጎ እንዲደግፍ መሳሪያ አድርጎ እየተጠቀመበት መሆኑ በመሆኑ መንገድ የመዝጋትና የለመዝጋት ጉዳይ የአማራ ክልል ሳይሆን የራሱ የአሸባሪው ቡድን ኃላፊነት መሆኑ በውይይት ገለጻ አድርገንላቸው፣ በዚህም ተግባብተናል ማለት ነው። ይህ በእንዲህ እንዳለ በኮቪድ-19 ምክንያት ተዘግቶ የነበረውና በባህር ዳር ከተማ በአሜሪካ መንግሥት የሚደገፈው አሜሪካን ኮርነር የተሰኘው የሕዝብ ላይብራሪን አምባሳደሯ እንደገና ከፍተዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአዲስ አበባ ዩኒቨርሲቲ ተፈጥሮ ከነበረው ግጭት ጋር በተያያዘ በቁጥጥር ስር የዋሉት ስምንት ግለሰቦች የቀድሞ ተማሪዎቹ መሆናቸውን ዩኒቨርሲቲው አስታውቀዋል። በአሁኑ ሰዓት የመማር ማስተማር ሂደቱ በሰላማዊ መንገድ እየተከናወነ እንደሚገኝ የዩኒቨርሲቲው ፕሬዚደንት ጽህፈት ቤት የኮሚኒኬሽን አማካሪ ለቪኦኤ ገልጸዋል። ሆኖም በስጋት ምክንያት በርካታ ተማሪዎች አሁንም ድረስ ወደ ማደራቸው እንዳልተመለሱ አስተያየት ሰጥተዋል። ኬኔዲ አባተ ዝርዝሩን ጉዳይ ይነግረናል። ባለፈው እሁድ መጋቢት አራት በስድስት ኪሎ አካባቢ በሚገኘው የአዲስ አበባ ዩኒቨርሲቲ ዋናው ግቢ ምሽት ላይ በተማሪዎች መካከል በተፈጠረ ማንነትን መሰረት ያደረገ ግጭት በርካታ ተማሪዎች መጎዳታቸውን ማንነታቸው እንዲገለጽ ያልፈለጉ አስተያየታቸውን የሰጡን ተማሪዎች ገልጸዋል። እሁድ ባላ ነበረ ልጆች ተጋጭተው ነበረ ወደ አራት ሰዓት አካባቢ ልጆቹ እርስ በራሳቸው በጣም አልተጉዳዱ። በቀጥታ ኃይል መበተን ሞከረ፣ ተበተኑ። ከዛ በኋላ ልጆቹ ግማሹ ዶር ገቡ፣ ግማሹ ላይብራሪ፣ ሮጠ ከዛ በኋላ ነው ተጨማሪ ኃይል መጥቶ እስከ ዶርሜ እየገባ ልጆቹን ሲያባር የነበረው። ዶርሜ የነበረው ብዙዎቹ ልጆች ተማሪዎች ተጎድቷል በፌደራል ፖሊስ። እርስ በራሳቸውም የተመታቱ ልጆች ነበሩ፣ ግን ብዙ አይደሉም። ብዙዎቹ የተጎዱት በፌደራል ነው። ዶርም ሰብረው ሲገቡ ግርግር እንግዲህ ዘረ እንደተመለከጠ ነው እና ቀ እንደሰለሙ ነ ማታ ላይብራሪ አካባቢ ወደ ዶርም አካባቢ የተጀመረው እና ምኛ የሰማነው ዛምናምን ጩኸት ነው እና ከዛ መከራከና ፖሊስ ወደ ዶርም ገብቶ ሰላማዊ የሆነውን ተማሪ ነው። ና በኦሮሞ አማራ ተወላጅ ተማሪዎች መካከል እሁድ ለት ግጭቱ ከመፈጠሩ አስቀድሞ ከአድዋ በዓል ማግስት ጀምሮ በግቢው ችግሮች እንደነበሩ የሚገልጹት አስተያየት ሰጪዎቹ መንስኤውም በአንድ በኩል በማይታወቅ አካል በግቢው ውስጥ ተበትኖ ተገኘ የተባለና የኦሮሞ ተወላጆች ላይ ያነጣጠረ ወረቀት በሌላ በኩል ደግሞ የአጼ ሚኒሊክ ምስል ያለበት ቲሸርትና ሌሎች አልባሳትን የሚለብሱ ተማሪዎች ላይ በተለያየ መልኩ የሚደርስ ጥቃት እንደሆነ አመልክተዋል። በዚህ መልኩ ለቀናት ታምቆ ቆይቶ እሁድ እለት የተፈጠረው ግጭት ለተወሰኑ ደቂቃዎች ብቻ መቆየቱን የገለጹት የዩኒቨርሲቲው ፕሬዝደንት ጽህፈት ቤት የኮሚኒኬሽን ልዩ አማካሪ ኢንጂነር ውባየው ማሞ አስተያየት የሰጡን ተማሪዎች ከሚሉት በተቃራኒው ምንም ተማሪ አለመጎዳቱን ተናግረዋል። ችግሩን ለመፍታት የተደረገውን ጥረትም እንዲገልጸዋል ከነክል ወደኋላ የተወሰነ የተማሪ ግጭት ይኖራል። በዛ መልክ እያየነው እየፈተነው ነበር ዴይ ቱ ዴይ ማኔጅመንቱ ኃላፊነት ወስዶ የከካላት ኃላፊነት ወስደው ችግሮችን እያየን እያጠራ እየቆየን ቢሆንም ልክ እሑድ ቀን ግን እንዳልኩ ተማሪ ያልሆኑ አካላ ገብተው ስለነበረ ትንሽ አይነት ረብሻት ነው። ትንሽ ነው፣ ብዙም አይደለም። የሰላሳ ደቂቃ ቆይታ ነች። እሱንም ማኔጅመንቱ አርግቦ ከተማሪ ጋር ተወያይቶ ማኔጅመንቱ ስቲል አሁንም ያላፈልፈ ጥረት አርጓል። አሁንም ያለበት ስቱዌሽን ጥሩ ነው። ከካላትም አመሰግን ወዳለሁ አንድም ተማሪዎች ሳይጎዳ አንድም ነገር ምንም ሳይሆን ተማሪዎቻቸው ወደ ነበረ ትምህርት መማሪ ጋራቸው እንዲመለሱ ስለገዙ ማህበረሰቡንም ይህን ሳላደንቅና ሳላመሰግን የማላልፈው ጉዳይ ነው ማለት ነው። ይሁንና ዩኒቨርሲቲው ተማሪዎችን ለማግባባት ያደረገው ጥረት ሁሉንም ተማሪዎች ሊያካትት ይገባ እንደነበር ተማሪዎች ይገልጻሉ። ነገሩ እየጦዘ እየጦዘ እንደዛ እየበዛ ሰቶ ግቢው ለማሳረቅ ሞክሯል። ታውቃለህ፣ ከአማራ ፎርሙም ይዞ ስብሰባ መጨረሻ ላይ የሆነ ነገር አረገ። ምንድን ነው ታውቃለህ? ችግሩ እዛ ላይ እዛ ልጆች መካከል አይደለም ችግር የተፈጠረው። እነዛ የተቀረቡት እና ብዙ እና እንደ ግቢው ነው ችግሩ የተፈጠረው አንድ ላይ ሁሉንም አምጥቶ ማሳረቅ ነበረበት፣ ግቢው። ችግሩን በዘላቂነት ለመፍታት ዩኒቨርሲቲው ከተማሪዎችና ከሌሎች የሚመለከታቸው አካላት ጋር የሚያደርገውን ጥረት መቀጠሉን የገለጹት የዩኒቨርሲቲው ፕሬዝደንት ጽህፈት ቤት የኮሚኒኬሽን አማካሪ ኢንጂነሩ ባየው ማሞ ግጭቱን በማስነሳት የተጠረጠሩ ስምንት ግለሰቦች በቁጥጥር ስር መዋላቸውን ተናግረዋል። ተማሪ በፍጹም የታሰረ ተማሪ የለም። ይህ በደንብ ሊታወቅ ይገባል። ነገር ግን ተማሪ የነበሩ በኋላ ተመርቀው ከወጡ በኋላ እዚህ የተገኙ ተማሪዎችን የለይቶ ማጥራት ስርዓት ከተካሄደ በኋላ ከቀቃላት ጋር በመሆን እነህ ወደ ህት ክፍል በከለላ ናቸው አሉት። ምን ያክል ነው ቁጥራቸው? በቁጥር ስምንት ይሆናሉ። አሁን ላይ የመማር ማስተማር ሂደቱ በሰላም መቀጠሉንም ገልጸዋል። ዩኒቨርስቲው አሁኑ የሚገኝበት ሁኔታ በጣም በሰላማዊ አሁን ብቻ ሳይሆን ነገሩ ተፈጠረ ከተማለበት ጊዜ ጀምሮ ሰላማዊ ነበር። ዩኒቨርስቲ የማታ ተማሪዎችም አርብ ማታ ክላስ ነበር፣ እሁድና ክላስ ተምረዋል ማለት ነው። ስለዚህ እሁድ ማታ ነበር የተከሰተው። ጠዋት ላይ ግን እንደ ወጥሮ ክላስ ነበረ። ተማሪዎች በዛ ዕለትም አብሮ ነው ያደሩት። በዛ ዕለትም አብሮ ነው ጠዋት ለቁርስ የበሉት። የትምህርት ማስተማር ደቶ እየተከናወነ ነው የሚገኘው ይሁን እንጂ አስተያየታቸውን የሰጡን ተማሪዎችን ጨምሮ በርካታ ተማሪዎች ከሶስት ቀናት በፊት ግጭቱ በተከሰተበት ዕለት ከግቢው እንደወጡ ዛሬም ድረስ በስጋት አለመመለሳቸውን ተናግረዋል። ተማሪዎቹ ለስጋት የተዳረጉት በተለያዩ የማህበራዊ ሚዲያዎች በሚሰራጩና ከእውነታ ውጭ በሆኑ የተጋነኑ አስፈሪ መረጃዎች ምክንያት ነው ያሉት ኢንጂነሩ ባየው እነዚህ ሚዲያዎች ከድርጊታቸው እንዲቆጠቡ፣ የተለያዩ የፖለቲካ ኃይሎችም ተማሪዎችን መጠቀሚያ ከማድረግ እንዲታቀቡ ጠይቀዋል። አዲስ አበባ ዩኒቨርሲቲ ካሉት 13 ግቢዎች መካከል ችግሩ የተፈጠረው በዋናው ግቢ ብቻ እንደነበረም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። የአሜሪካ ድምፅ ትንታኔ ዜናዎች ይቀጥላሉ። ቀደም ላለው ዘገባ ኬኔዲን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስደናል። በቤንሻንጉል ክልል በህይወት ያለ ሰውና አስክሬኖችን በእሳት ያቃጠሉ ለፍርድ እንዲቀርቡ እንሰራለን ሲሉ የህወሓት ሊቀመንበርና የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ለተፈጠረው ክስተት የተሰማቸውንም ሀዘን ገልጸዋል። ሙልጌታ ጽባ ዝርዝሩን ይዘዋል። የህወሀት ሊቀመንበርና የትግራይ ክልል መሪ ዶክተር ደብረ ጽዮን ገብረ ሚካኤል በቅርብ ቀናት በህይወት ያለ ሰውና አስከሬን የተቃጠለበት ክስተት አስመልክቶም በተናገሩበት ተግባሩ ሰዎች በሚመስሉ በአውሬ መንጋ ነው የተፈጸመው ብለዋል። በፍጻሜውም ለትግራይ ህዝብና ለተጎጂ ቤተሰቦች ጥልቅ ሀዘን ተሰምቶኛል ያሉት ዶክተር ደብረ ጽዮን ይህ ክስተት በተፈጸመበት በተቀራራቢ ቀናትም ሌሎች የትግራይ ተወላጆች በማንነታቸው ምክንያት በጸጥታ ኃይሎች ተገድለዋል ሲሉ ተናግረዋል። ከ30 በላይ የትግራይ ተወላጆች በቤንሻንጉል ጉሙዝ ክልል በተቀራራቢ ቀናት ተገድለዋል። የአስራ አንዱ ሰዎች ስም ዝርዝር አውቀናል፣ የሌሎችም እያጣራን ነው ብለዋል። ይህን ግፍ የፈጸመ የመራ ሁሉም ፍርዱም ያገኛል። እነዚህ ግፈኞች መሬት ላይ እስካሉ ድረስ የትም ቢሆኑ አንለቃቸውም። ሁሉም ተጠያቂዎች እናደርጋለን። የትግራይ ህዝብ የትግራይ መንግስትና ሰራዊት ስንት በደል የፈጸመ በውጊያ የተማረከን ባለው የትግራይ ህዝብ ክብር እና በመሰረታዊ ዓለም አቀፍ ህጎች በአግባቡ ይዞ በቀጣይም ወደ ህግ እንደሚያቀርባቸው ማረጋገጥ እፈልጋለሁ። ጥቃቱን ሸሽተው ከሁለት መቶ ሀምሳ በላይ የትግራይ ተወላጆችም ወደ ሱዳን ገብተዋል ሲሉ ነው የተናገሩት። ይህ ተግባር የትግራይ ህዝብ ለማጥፋት እየተካሄደ ያለውን እንቅስቃሴ አካል ነው በማለት ዶክተር ደብረጽዮን በመግለጫቸው ተናግረዋል። የዓለም ማህበረሰብ በትግራይ ላይ እየተፈጸመ ያለው በደል በስሙ እንዲጠሩት እንጠይቃለን። ጄኖሳይድ ለማለት ነጭ እና ጥቁር የሚያስብል የለውም። ትትህ ለነጭም ለጥቁሩም ያስፈልገዋል። ጥቁርና ነጭ መለያየት ተቀባይነት የለውም። በትግራይ ላይ እየተፈጸመ ያለው በደል ግፍ፣ ጄኖሳይድ ለማለት ስንት የትግራይ ተወላጅ መሞት አለበት? ስንት የትግራይ ተወላጅ ማለቅ አለበት? ሁሉንም እየተከታተለ ነው ነው ታሪክም እየተከታተለ ነው። በታሪክ ተጠያቂዎች እንደምትሆኑ ጥርጣሪ የለኝም። ይህ ተግባር የኮንኑ ሌሎች አካላትም ሊመሰገኑ ይገባል ብለዋል ዶክተር ደብረጽዮን። በትግራይ ጆኖሳይድ ተፈጽሟል ተብሎ የተነሳ ጉዳይ ካሁን በፊት የተባበሩት መንግስታት የሰብአዊ መብት ኮሚሽን ከኢትዮጵያ ሰብአዊ መብት ኮሚሽን በጋራ በመሆን ባካሄዱ ጥናት በትግራይ ክልል ጆኖሳይድ ተፈጽመዋል ለማለት የሚያስችል ማስረጃ አላገኘንም ብለው ነበር። የኢትዮጵያ መንግስት በቤንሻንጉል ጉሙዝ መተከል ዞን የተፈጸመው ተግባር በመኮነን ኢትዮጵያዊ ያልሆነ ያለውን ይህ አይነት ተግባር እንደማይታገስም ገልጿል የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ተግባሩ በመንግስት ጸጥታ ኃይል መፈጸሙ ገልጾ መንግስት ምርመራ በማካሄድ ሂደቱና ውጤቱም ለህዝብ ይፋ በማድረግ ፍትህ ለማረጋገጥም የሙዋች ቤተሰቦችን ሊክስ ይገባል ብለዋል በመግለጫው ለአሜሪካ ድምፅ ሙልጌታ አጽበሃ መቀለም ሙሉጌታን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ አውሮፓ ይወስደናል። ሩሲያ ካሁን ቀደም ቅጥረኛ ወታደሮችን ለዓመታት በአፍሪካ ሀገሮች ስታሰማራ ቆይታለች። ሰሞኑን የወጡ አዳዲስ ዘገባዎች አሁንም በመሰል ውጊያዎች የተጠናከረ ልምድ ያላቸውን ቅጥረኛ ተዋጊዎች በጎረቤቷ ዩክሬን ላይ እያካሄደች ባለችው ጦርነት ልታሰማራ ትችላለች እያሉ ነው። የአሜሪካ ድምፅ ሳሌም ሰለሞን ባጠናቀረችው ዘገባ የቅጥረተኛ ወታደሮች በዩክሬን ጦርነት መሰማራት የሚኖረውን አንድምታ ቃኝታለች። አሉላ ከበደ ደግሞ ያሰማናል። ሩሲያ በዩክሬን አጠናቅራ የቀጠለችው ጦርነት ካልተጠበቀ ምንጭ ድጋፍ የሚሆናት ኃይል ታምጣ ይሆናል የሚሉ ማስጠንቀቂያዎች ከአንዳንድ ታዛቢዎች ዘንድ እየተሰሙ ነው። በአፍሪካ ተሰማርተው የሚገኙት ቅጥረኛ ወታደሮች ዘንድ የዋግነር ግሩፕ በመባል የሚታወቀውና ከክሬምሊን ጋር የቅርብ ቁርኝት ያለው በወታደራዊ ስራዎች ላይ የተሰማራው ይህ ቡድን ሊቢያን፣ ሞዛምቢክን፣ ሱዳንንና የመካከለኛው አፍሪካ ሪፐብሊክን ጨምሮ በተለያዩ አገሮች ለአመታት ሲንቀሳቀስ የቆየ ድርጅት ነው። አሁን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለዩክሬኑ ዘመቻቸው ተጨማሪ ኃይል በሚፈልጉበት ወቅት እንደ ተንታኞችን ማስተያየት ከነኚህ በሩቅ አገሮች ከተሰማሩ ተዋጊዎች መካከል አንዳንዶቹን ሩሲያ በቅርብ ጎረቤቷ እያካሄደች ላለችው ውጊያ ሳይፈልጓቸው አልቀሩም። የአቡጃ ናይጄሪያው የዴይሊ ቢስት ጋዜጣ ዘጋቢ ፊሊፕ ኦባጂ የዋግነር ቅጥረኛ ወታደሮች በተለያዩ አገሮች የሚያደርጓቸውን እንቅስቃሴዎች በቅርብ ሲከታተል ቆይቷል። ባለፉት ቅርብ ሳምንታት ውስጥም የቡድኑን የተለያዩ እንቅስቃሴዎች የሚመለከቱ ሪፖርቶች እንደደረሱት ይናገራል። እኔ አሁን እንደምረዳው በመካከለኛው አፍሪካ ሪፐብሊክ የሚገኙ ቅጥረኞች ወታደሮቿን ወደ ዩክሬን መውሰድ የካበተ የውጊያ ልምድ አላችሁ፣ በደንብ ሰልጥናችኋል፣ አፍሪካ ውስጥ ብዙ ጊዜ አሳልፋችኋል፣ እናም ወደ ዩክሬን ብትሄዱ በእጅጉ ጠቃሚ መሆን ይችላል እንደማለት ሊታይ ይችላል። የኦባጂ ዘገባ እንደጠቆመው ቁጥራቸው አምስት መቶ የሚጠጋ ቅጥረኛ ወታደሮች በዩክሬኑ ወረራ ለመሰማራት ከመካከለኛው አፍሪካ ሪፐብሊክ ተወስደዋል። የብሪታንያው ዴይሊ ሜይል በበኩሉ ከነኚህ ተዋጊዎች መካከል አንዳንዶቹ ፕሬዚዳንቱን ጨምሮ በዩክሬን ባለስልጣናት ላይ ግድያ ለመፈጸም የተሰማራ የነፍሰ ገዳይ ቡድን አካል ናቸው ይላል። ሆኖም የተባለውን ሪፖርት ከሌላ ምንጭ ማረጋገጥ አልተቻለም። በቅርቡም ሲኤንኤን የቴሌቪዥን ጣቢያ ሩሲያ ቁጥራቸው አንድ ሺህ የሚደርስ ቅጥረኛ ወታደሮችን ወደ ዩክሬን ልታሰማራ ማቀዷን ስማቸው ይፋ ያልተደረገ አንድ የዩናይትድ ስቴትስ ባለሥልጣንን በዋቢነት ጠቅሶ ዘግቧል። ባለሥልጣኑ ለሲኤንኤን በሰጡት አስተያየት ቀደም ሲል በዩክሬን የተሰማሩ ቅጥረኛ ወታደሮች እንደፈለጉት ውጤታማ አልነበሩም፣ ከመካከላቸውም ሁለት መቶ ያህሉ በውጊያዎቹ ተገድለዋል ነው ያሉት። ያም ሆነው ታዲያ ኦባጂ እንደሚለው በተለይ በአፍሪቃ ተሰማርተው የነበሩ ተዋጊዎች ካላቸው የውጊያ ተሞክሮ አንጻር ሩሲያ ለያዘችው ወረራ ብዙ ሊጠቅሟት ይችሉ ይሆናል። እነዚህ ሰዎች በእንቅስቃሴ ውስጥ የቆዩ ናቸው። ልብ በል ከነኚሁ መካከል አፍሪካ ሪፐብሊክ ከተሰማሩት ውስጥ አብዛኞቹ ከሊቢያና ከሶሪያ የመጡ በዚያ የነበነበሩት ውጊያዎች የተሳተፉ ናቸው። የዋግነር ቅጥረኛ ተዋጊ ቡድን በአፍሪካ ያስመዘገበው ሪከርድ ሕገወጥ ግድያ፣ አስገድዶ መድፈር መድፈርና ሌሎች የሰብአዊ መብት ጥሰቶችን ይጨምራል። ጃክ ማርጎሊን ዋና መቀመጫውን ዋሽንግተን ዲሲ ላይ ያደረገው ሴንተር ፎር አድቫንስ ዲፌንስ ስተዲስ በመባል የሚታወቀው በይፋ የሚገኙ መረጃዎችንና አዳዲስ ቴክኖሎጂዎችን በመጠቀም ድንበር ተሻጋሪ ወንጀሎች ወንጀሎችና ግጭቶችን የሚያጠና ለትርፍ ያልተቋቋመ ድርጅት የፕሮግራም ዲሬክተር ናቸው። የዋግነር ቡድን ዩክሬን ውስጥ ለሚደረገው አይነት መደበኛ ውጊያ ተስማሚ ኃይል ባይሆንም አንዳንድ ባለሙያዎች እንደሚሉት ግን ሩሲያ ከመደበኛ ኃይሏ ጋር እንዲገናኝ የማትፈልገውን ተልዕኮ የማስፈጸም ስራ ሊሰጠው ይችላል። የዋግነር ቡድን ያለ ከፍተኛ ወጪ በውጭ ሀገር ለሚደረግ ወታደራዊ ጣልቃ ገብነት የተሻለ አማራጭ ነው። ሩሲያ አሁን በዩክሬን እያደረገች ያለችው ያ አይደለም። በቀላል ወጪ የሚታሰብ ወታደራዊ ዘመቻ አይደለም። በመሆኑም እነኚህ ቡድኖች በአፍሪካ አገሮች ውስጥ በሚሰማሩበት ወቅት የሚያስገኙትን የመሰለ ጥቅም ማስገኘት አይችሉም። ይሁን እንጂ የዋግነር ወታደሮች በውክልና ጦርነቶች ከሚዋጉ ኃይሎች ጋር የመዋጋት ልምድ ያላቸው ናቸው። በውጊያው ከተሰማሩ በአካባቢው ያሉ አጋር ኃይሎች ጋር ተስማምቶ የመዋጋት ልምድ አካብተዋል። በዩክሬን እንዲያደርጉ ይጠየቁ ይሆናል የምንለው ልክ እንደዚያ ያለ ስራ ነው በቀጥታ አነጋገርም በዩክሬኑ ጦርነት ከተሰማሩ አፍቃሪ ሩሲያ የአካባቢ ኃይሎች ጋር በመሰማራትና በአንዳንድ መንገዶችም የእነርሱን ኃይል ለማጠናከር ይሰሩ ይሆናል። የግድም ተገቢውን ተጠያቂነት ኃላፊነት ሳይወስዱ ተጨማሪ የእዝና የቁጥጥር ድጋፍ ሊሰጡ ይችላሉ። የወታደራዊ ቅጥረኛ ቡድኑ አባላት በዩክሬን እንዲሰማሩ ተጠሩም አልተጠሩም፣ ግን በአፍሪካ ሀገሮች ላይ አደጋ መደቅናቸውን ይቀጥላሉ። የዩናይት ስቴትስ የአፍሪካ እዝ አዛዥ ጄኔራል ስቴፈን ታውንሴንድ በቅርቡ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ቡድኑ ይከተላል ያሉትን የጭካኔ ስልትና አድራጎት በመዘርዘር አስጠንቅቀዋል። ይህ ዋግነር የተባለ ቅጥረኛ ወታደራዊ ቡድን በአፍሪካ ተሰማርቶ ሲዋጋ ተመልክተናል። በመካከለኛው አፍሪካ ሪፐብሊክ፣ በሱዳን፣ በሊቢያ ተሰማርቶ ያደረገውን አይተናል። ከራሳቸው በቀር የማንንም ሕግ አይከተሉም። የተማሩበትን አገር ይበዘብዛሉ። የራሳቸውን ሕግ ይፈጥራሉ፣ ያሉ ሕጎችን ይጥሳሉ። እጅግ የከፋ የሰብዓዊ መብት ጥሰትም ይፈጽማሉ፣ ንጹሐንና ሰላማዊ ዜጎችን ይገድላሉ። የቡድኑን ስራ የሚያሳየው ሪከርድ ግልጽ ነው ያሉት ጀኔራል ታውንሴንድ ልክ እንደ ደረሰም የገባበትን አገር ይበልጥ ያልተረጋጋ ማድረግ ይጀምራል። የአገሪቱን የተፈጥሮ ሀብት በመበዝበዝም ኢኮኖሚያዊ ጥቅም ለማግኘት ይጥራል። ተዋጊዎቹ አገሪቱን ለቀው እንዲወጡ ሲጠየቁም ፈቃደኛ አይሆኑም። ጦርነቱ ያጠላው ጭጋግ ብዙውን ቢጋርድም በዩክሬን የሚታዩ ማንኛውንም አይነት የቅጥረኛ ወታደሮችን እንቅስቃሴ አመላካቾች ግን በቅርበት እንደሚከታተሉ ተንታኞቹ ይናገራሉ። አሉላን ለቀደመው ዘገባ እናመሰግናለን። ቀጣዩም ዘገባ በዚያው ዩክሬን ያቆየናል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ዛሬ ረቡዕ ለዩናይትድ ስቴትስ ምክር ቤት አባላት ባሰሙት የቀጥታ ንግግር የሩሲያ ኃይሎች ላለፉት ሶስት ሳምንታት በአገራቸው ላይ እያደረሱ ካሉ ጭፍጨፋ ለመከላከል ብዙ ማድረግ እንደሚገባቸው አሳስበዋል በአሜሪካ ታሪክ ለረጅም ጊዜ የቆየውን ቁስል በመቀስቀስ ምክር ቤቱና ፕሬዚደንት ጆ ባይደን የበለጠ ወታደራዊ እርዳታ እንዲሰጧቸው፣ የዩክሬን የአየር ክልል ለበረራ የተከለከለ ዞን በማድረግ እንዲወስኑም ጠይቀዋል። በዜና ክፍል የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያሰማናል። የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ናንሲ ፖሎሲ ካስተዋወቋቸው በኋላ በዛሬው ዕለት ለዩናይትድ ስቴትስ ምክር ቤት አባላት ንግግራቸውን ያሰሙት ዘለንስኪ በንግግራቸው መክፈቻ እንዲህ አሉ። I'm proud to greet you from Ukraine, from our capital city of Kyiv. በየቀኑ በሩሲያ ወታደሮች የሚሳይልና የአየር ድብደባ ጥቃት ስር ከምትገኘው ዩክሬን ዋና ከተማችን ኪየቭ የከበረ ሰላምታዬን ሳቀርብ ኩራት ይሰማኛል። የኔቶ ሚኒስትሮች በአውሮፓ የሩሲያን ወረራ ለመመከት ስብሰባ በተቀመጡበት በዛሬው ዕለት ሩሲያ ዩክሬንን ዋና ከተማ ኪየቭን መደብደብ ቀጥላለች። የዩክሬን ፕሬዝደንት ይህን አስመልክቶ በምክር ቤቱ ንግግራቸው ይህንን ብለዋል። ራይት ናው ዘ ደስትኒ ኦቭ አወር ካንትሪ ኢዝ ቢይንግ ዲሳይደድ ዘ ደስትኒ ኦቭ አወር ፒፕል ዌዘር ዩክሬኒያንስ ዊል ቢ ፍሪ በአሁኑ ጊዜ የሀገራችን እጣ ፈንታ እየተወሰነ ነው። የህዝባችን እጣ ዩክሬናውያን ነጻ አይሁኑ አይሁኑ፣ ዲሞክራሲያቸውን ማስጠበቅ ይችሉ አይችሉ እንደሆን እየተወሰነ ነው። ሩሲያ ያጠቃችው እኛን ምድራችንን ወይም ከተሞቻችንን ብቻ አይደለም። በሴቶቻችንና መሰረታዊ ሰብአዊነታችን በነጻነት የመኖር መብታችንን በመጋፋት አሰቃቂ ጥቃት አድርሳለች። እንግሊዝኛ ተናጋሪው የ44 ዓመቱ የዩክሬን መሪ በንግግራቸው በአሜሪካ ታሪክ ዝነኛ የሆኑትን እንደ ማርቲን ሉተር ኪንግ አይነት መሪዎች የሚጠቀሙበትን አባባል በማንሳት የአየር ክልላችን እንዲጠበቅ እንፈልጋለን። ለዚህ የእናንተን ውሳኔ የእናንተን እርዳታ እንሻለን። ልክ እናንተ እኔ ህልም አለኝ ሲባል የሚያሳድርባችሁ ስሜት እንዳለ ሁሉ እኛም ይህ ይሰማናል ብለዋል ዘለንስኪ። ከዚህ ቀደም የዩክሬን አየር ክልል ከበረራ ነፃ እንዲሆን ያነሱትን ጥያቄ አሁን በንግግራቸው በድጋሚ አጠንክረው አምጥተውታል። ሚሳይልስ ዩክሬን ካውንትስ ቦምስ ዩዝ ድሮንስ ቱ ኪል የሩሲያ ወታደሮች በሺዎች የሚቆጠሩ ሚሳይሎችንና ስፍር ቁጥር የሌላቸው ቦምቦችን ወደ ዩክሬን ተኩሰዋል። እኛን ለመግደል ድሮኖች ተጠቅመዋል። ስለዚህ ዓለም ለዚህ ሽብር ምላሽ ሰጥቶ የብዙ ሰዎችን ሕይወት ለማዳን ከበረራ ነፃ የሆነ የአየር ክልል እንዲወስንልን እንጠይቃለን። ይህ የብዙ ሰዎችን ሕይወት ለማትረፍ የሚበዛ ጥያቄ ይሆን? ዋይት ሐውስ ግን ጉዳዩ ዩናይትድ ስቴትስን ከሩሲያ ጋር የቀጥታ ግጭት ውስጥ የሚከታት መሆኑን አመልክቷል። የዋይት ሀውስ ቃል አቀባይ ጀንሳኪ ትናንት በሰጡት መግለጫ ያ ውጤት ሊያመጣ የሚችል እርምጃ ስለመሆኑ ልዩነት አለን ብለዋል። ምክንያቱም አሉ ቃል አቀባዩዋ ብዙ ጊዜ ሰዎች እንደሚሉት ከበረራ ነፃ ማለት በመሰረቱ የሩሲያን ጀቶች መጥቶ መጣል ማለት ነው። ስለዚህ እነሱም መልሰው ሊተኩሱብን ይችላሉ ማለት ነው ብለዋል። የኔቶ ዋና ጸሐፊ ጀነራል ስቶልትንበርግ የሩሲያን ወረራ አስመልክቶ በቅርብና በሩቅ ጊዜ ሊወሰድ ስለሚገባው እርምጃ በአባል አገሮች በብራስልስ ውይይት እንደሚደረግ ተናግረዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ዩክሬን ራሷን መከላከል እንድትችል ስለመርዳቱ አጽንዖት የሰጡት ሲሆን፣ ዩናይትድ ስቴትስ ራሷንና የትኛውንም የኔቶ አባል አገር ቢጠቃ ለመከላከል ቁርጠኝነቱ ያለ መሆኑን አመልክተዋል። ፕሬዚደንት ዘለንስኪ ንግግር ለዩናይትድ ስቴትስ ምክር ቤት አባላት የተላለፈው በቪዲዮ ሲሆን ለእንግሊዝ ለካናዳና አውሮፓ ፓርላማዎች በቅርብ ሳምንታት ውስጥ ባደረጓቸው ተመሳሳይ ንግግሮች ከዓለም አቀፉ ማህበረሰብ ተጨማሪ ወታደራዊና ሰብአዊ እርዳታዎችን ጠይቀዋል። ፕሬዚደንት ባይደን ከጥቂት ሰዓታት በኋላ በዋይትሐውስ ንግግር እንደሚያሰሙ የሚጠበቅ ሲሆን ለዩክሬን አዲስ የሚሰጠውን የ800 ሚሊዮን ዶላር እርዳታ ይፋ እንደሚያደርጉ ተመልክተዋል። ይህ ባለፉት ሳምንታት ለዩክሬን ከተደረገው ጋር ተጨምሮ እርዳታውን ወደ 2 ቢሊዮን ዶላር እንደሚያደርሰውም ተነግሯል። ባይደን በብራስልስ ከኔቶ መሪዎች ጋር በሚደረገው ስብሰባ እንደ ኢሮፓ አቆጣጠር መጋቢት አራት የሚገኙ መሆኑም ተነግሯል። ይህ በእንዲህ እንዳለ በዩክሬን የአስቸኳይ ጊዜ ተቋም ወደ 12 ፎቅ የሚደርስ ህንፃ የሩሲያ ኃይሎች ጥቃት ኢላማ ሆኖ መመታቱን አስታውቋል። ኪየቭ እና አንዳንድ ከተሞች ላይ ከሚያደርሰው ድብደባ በስተቀር የሩሲያ እግረኛ ጦር ግስጋሴውን የተፈለገውን ያህል ርቆ መሄድ አለመቻሉ ተመልክተዋል። ደረጀ ደስታን አመሰግናለሁ። አድማጮቻችን የመጥሄቱ ጊዜ በዚህ ተጠናቋል። በዋሽንግተን ዲሲ አቆጣጠር አሁን ከቀኑ 8 ሰዓት ከ41 ደቂቃ ነው። ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት ከ41 ደቂቃ የተወሰኑ ሰከንዶችም ተከትለዋል። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ እየተላለፈ ያለውን በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርል ቻናል 57 ዲግሪ ስቤስት ላይ በመተላለፍ ላይ የሚገኘውን የምሽት ስርጭታችን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አንድ አፍታ መልእክት ሰምተን እንመለሳለን። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናጋራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደ። ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ተመልሰናል። አድማጮቻችን፣ አሁን የሁለተኛው አጋማሽ የመጀመሪያ ቅንብር ይደመጣል። ዴሞክራሲ በተግባር በቅርቡ በኢትዮጵያ ልካሄድ በታቀደው ብሔራዊ ሀገራዊ ምክክር ዙሪያ ትኩረት ያደረገ ጉባኤ አስመልክቶ የተጠናቀረ ዘገባ ነው። ምሁራኑ ለሀገራዊ ምክክሩ ፋይዳ አላቸው በተባሉ የተለያዩ ርዕሰቦች ላይ ያተኮሩ ጥናታዊ ጽሑፎቻቸውን በዙም አማካኝነት ያቀረቡበት ይህ ጉባኤ በጋራ ያዘጋጁት የቦርድ አባሎቹ ገሚሶቹ በውጭ ሀገር ገሚሶቹ ደግሞ በሀገር ውስጥ ይገኛሉ የኢትዮጵያ ምሁራንና ባለሙያዎች መድረክና የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ተቋም ናቸው። ጉባኤውን የተከታተለው አሉላ ከበደ ነው። ተከታዩን አጠናቅረዋል። ለሀገራዊ ምክክሩ ይበጃሉ ያሏቸውን ሐሳቦች ያዘሉ ጥናታዊ ጽሑፎቻቸው ኢትዮጵያ አሁን ላለችበት ሁኔታ ለሰነበቱ ፈተናዎቿም ሆነ ጊዜ አመጣሽ ችግሮቿ ተገቢ ትኩረት በመስጠት ከወዲሁ መታየት ያለባቸውን ጉዳዮች ቀረብ አድርጎ ለመፈተሽና ዘግይተው ደንቃራ ሊሆኑ የሚችሉ ያሏቸውን ሁኔታዎች ደግሞ አስቀድሞ ለማጤን ምሁራዊ ምክረ ሐሳብ ለመፈንጠቅ የታለሙ ይመስላል። በሁለት ተከታታይ ቅዳሜዎች የከፈሉትን ጉባኤያቸውን በሀገራዊው ምክክር ከአንዳች ብሔራዊ መግባባት ላይ ለመድረስ በሚደረጉት ውይይቶች ዋነኞቹ አከራካሪና አነታራቂ ጉዳዮች ምንድን ናቸው? እንደምንስ ከአስማሚ ሀሳቦች ላይ መድረስ ይቻላል? የሚሉት ጭብጦች በተከታታይ ዝግጅቱ የተካተቱ መሆናቸውን ጭምር ከወዲሁ በማስረዳት የጉባኤውን ዓላማ በአጭሩ ያስተዋወቁት የመድረኩ አስተናጋጅ ዶክተር አሸናፊ ጎሳይ ናቸው። ዛሬና የዛሬ ሳምንት የሚደረገው ይህ ጉባኤያችን የሚያተኩረው ሊካሄድ በታቀደው ሀገራዊ ምክክር ላይ ሲሆን ሁለት ክፍሎች ይኖሩታል። የመጀመሪያው ዛሬ የሚቀርበው በተለይ በግጭቶች ብሔር፣ ታሪክ፣ ሀገራዊ ምክክር ሂደቱን ስኬታማ ለማድረግ ምን መደረግ አለባቸው ወይም ምክረ ሀሳቦች ላይ የሚያተኩር ነው። በተለየ ጊዜ ውስጥ የሚያካሂዱት ይህ ጉባኤ ያንኑ ያህልም የተለየ ትኩረት የሚሻ መሆኑ ተነግሯል። ጉባኤው በተመረጡ ሀሳቦች በቀለጠፈ መልኩ እንዲዘጋጅ አቀጣጣይ ያሏቸው ምክንያቶች የማዕከላዊ መንግስት መዳከም እና ኢትዮጵያ በዓለም አቀፉ መድረክ በተደጋጋሚ ከበረታ ጫና ስር ለመሆን መገደዷ በአገር ደረጃ አሉ ያሏቸውን አሳሳቢ ሁኔታዎች ጨምረው አዘጋጆቹ በመክፈቻቸው አስረድተዋል። በሀገራችን ውስጥ ያለው አስቸጋሪ ሁኔታ እየተባባሰ በመምጣቱ የጦርነቶች መቀጠል፣ የጭካኔ ወንጀሎች መበራከት በሚሊዮን የሚቆጠሩ ህዝባችን በየቦታው በመፈናቀሉ፣ የህብረተሰባችን ክፍሎች እንደገና በዚሁ ጦርነቶች ማገዶ በመሆናቸው፣ የማዕከላዊ መንግስት መዳከም፣ የባለስልጣናት ሹምሽር መብዛት፣ በኢትዮጵያ ላይ ያለው የኢኮኖሚ ማዕቀብ፣ የተባበሩት መንግስታት ላይ ሀገራችን አጀንዳ ሆና በተደጋጋሚ በመቅረቧ አገሪቱ አንድነቷ አደጋ ላይ ወድቋል እየተባለ በኦፊሴል በሚነገርበት ጊዜ ገዢው ፓርቲ የብሔራዊ መግባባት ውይይት ያስፈልጋል ብሎ በማለቱ አዋጅም በመውጣቱ ባለፈው ሁለት ወር ላይ የቦርድ አባሎች ጋር አዲስ አበባ ከተነጋገርን በኋላ እንግዶችን ጋብዘን በዚሁ አገራዊ ውይይት አገራዊ መግባባት ውይይት የሚለውን ነገር በዚሁ አጀንዳ ብቻ ያጠነጠነ የሁለት ቀናት ስብሰባ እንዲደረግ ቦርዱ በወሰነው መሰረት ልምዱ በሂደቱ በብሔራዊ መግባባት ላይ የተሳተፉ ሰዎችን ዘጠኝ ሰዎች መካከላችን ደግሞ ከዚሁ የብሔረሰቦች ጥናት ኢንስቲትዩት ዳይሬክተር ኃላፊ በሚኒስትር ደረጃ የነበሩት ክቡር ዶክተር ያየህራድን በማግኘታችን እድለኞች ናቸው። የመክፈቻ ንግግር እንዲያሰሙ በአስተናጋጁ የተጋበዙት የኢትዮጵያ ምሁራንና ባለሙያዎች መድረክ ፕሬዚዳንት ፕሮፌሰር ሚንጋ ነጋሽ ናቸው። የሰማ ናቸው ለፈርጅ ብዙ ፈተናዎች ሁነኛ ምላሽ ፍለጋ በተለያዩ የጥናት መስኮች ሰፊ ጥናት ያደረጉ አዋቂዎችን ማሳተፍ ማስፈለጉን በአቀራረብም ረገድ ጥልቅ ውይይት ያሉትን የጥናት ዘዴ መከተል መምረጣቸውን የተናገሩት ፕሮፌሰር ሚንጋ ለዚህን መሰሉ ውስብስብ ፈተናዎች ሁነኛ መላ ፍለጋው ከጥናቶቹ ጥራት ጋር የመያያዙን ግድነት ያስረዳሉ። የተጻፈ ነገር ሁሉ የግድ እውነት ያለ መሆኑን በማስታወስ ብሔራዊ መግባባት የሚለውን ራሱን ምን አመጣው ሲሉም ጠይቀው የዋናውን ጭብጥ ፋይዳና የግጭቶቹን መነሻ በቅጡ መመርመር በተመክሮና በጥናት የሚታወቁትን የቅርቡንም የሩቁንም መላዎች በተለያዩ የእውቀትና የጥናት ዘርፎች መታገዝ አስፈላጊነትም ያብራራሉ። ተከታዩ የጉባኤው ተናጋሪ ናቸው። ብዙም ያልተለማመድ ነው በሚመስለው ተሞክሮ በአንጻሩ ቀረብ ያለ ሥራ የተሠራበትንና አንዳንድ ጥናቶቹም ተነቅሰው እርሱን ተከትለው በመጣው ሥርዓት ለአንዳንድ ፕሮጀክቶች ተግባር ላይ መዋላቸው የሚነገርለት በጉዳዩ ላይ ጥናት ያደረገው ብቸኛ ተቋም የቀድሞ የብሔረሰቦች ጥናት ኢንስቲትዩት ኃላፊ ዶክተር ያየህራድ ቅጣው ናቸው። በትምህርት ሚኒስትርነት በከፍተኛ ትምህርት ኮሚሽነርነትና ሌሎች የመንግስትና የሙያ ተቋማትን ጨምሮ በተለያዩ ኃላፊነቶች ያገለገሉ ናቸው። ልዩ ልዩ የማንነት ስብጥሮች ግዙፍ ሀገርና ረዥም የመንግስት ታሪክ ባለቤት መሆኗ ፈተናዋም እድሏም ነው ይላሉ። እንደ ማንኛውም ማህበረሰብ በታሪኳ አሁን በወቅቱ ባለው ኢኮኖሚ ሁኔታዎች፣ ተቋሞቿ፣ በባህሏ ወዘተርፈ ብዙ ስብስብ ነገሮች ነሱ ይችላሉ። ወዳጄ ዶክተር አብርሃም ደሞዚን እንደነበረው ኢትዮጵያ ለማንኛውም መፈረጅ ለተጠናወተው ሰው ቅዠት ነች። ይልም እና ልንፈረጃት በዚህ በዚህ እናስገባት ሲባል ብዙ ችግሮች ይኖራሉ። ያለፈው የአሁኑና መጪ ስንል አንዳንድ ጊዜ የማይላዩ ይበታለ ያለፈውና የአሁኑ በጣም የሚገናኙበታለ በእነዚህ ውስጥ ብዙ ነገር ማንሳት ይችላል። ትልቅ ሀገር እና መንግስት ታሪክ ያለ ሀገር መሆኑ ይሄ ደግሞ ብዙ ስክሪቶ ቤተ መሸፈኑ ብቻ ሳይሆን ሁላችሁም እንደሚታወቁት ወደ ኢኳተር በጣም ጠጋ ነገር ከፍ ያለ ወደ ላይ ወጣ እንዲዘገዝታ ስላለ ብዙቹ የሆነ አየር አለ። ግን ወንዞች ወጣ ገባ ስለሚያደርጉት ደግሞ ለመገናኘት በጣም ከባድ የሆነ ሁኔታዎች አሉ። እንደሚታወቀው ደግሞ ምስራቅ አፍሪካ የውሃ ማማ ነው። ቅድም ፕሮፌሰር ሚንገ ሲናገር ሰምቻለሁ። እዚህ ያሉ ባህርጀሮቻችን ያደረጉት ግኝትን ከሌላም ከሌላም እንደምናውቀው መጀመሪያ ሰው ከሰፈረባቸው አካባቢዎች ኢትዮጵያ ያልበለች ህዝቧም ደግሞ በ1974 ዓመተ ምህረት በፈረንጆች አቆጣጠር የሚናገረው እትሉ በተደረገ ጊዜ ከሰላሳ ሚሊዮን በላይ ነበር። አሁን እንደምታውቀው ከመቶ ሚሊዮን በላይ ህዝብ አለው። አንዱ ደግሞ ኢትዮጵያ የተለየ የሚያደርጋት በታሪኳ በሙሉ ብዙ አይነት አንነቶች ጠቆሙ ተደርጓል። ሃይማኖት፣ ብሔረሰብ በጣም እንደሚያሳየው ሙሉ በሙሉ ቆጥረናል ባይባልም እና ትክክሉን ገና እናውቃለን ብሎ ማለት አስቸጋሪ ቢሆንም ከሰማኒያ በላይ ብሔረሰቦች እንዳሉ፣ በዚህ ላይም ደግሞ ሌሎች በሃይማኖት በኩል ሁሉም ዋና የሚባሉ ሃይማኖቶች በኢትዮጵያ ውስጥ ስር ሰደዋል ማለት ይቻላል። ይህንን ውስብስብነት በትንሹ ለማስረዳት በብሔረሰቦች ጥናት በሚደረግበት ጊዜ የነበረው አስተዳደር አካፋል ያየን እንደሆነ በስፋት ለምሳሌ ሀረርጌ የሚባለው ትልቁ ሀገር አርሲ አስር ጊዜ ይበልጥ ነው። በህዝብ ብዛትም ያየን እንደሆነ ሀረርጌ በኢሉባቡር አምስት ጊዜ ይበልጥ፣ ትልቁ ከትንሹ ማለት አስተዳደር ሆኑ። አንድ ትንሽ ቦታ ላይ እንኳን ትንሽ ቦታ ላይ ልንል በምንችለው እንደ ጋምቤላ ውስጥ የዛው አካባቢ ሰዎች የሚባሉት ስም ራሱ ብዙ የሚያከላክሉ የሚችለው ግን የሚባሉት ወደ አምስት ብሔረሰቦች ነበሩ። ከሌላ አይመጡ ደግሞ ከዛ ቁጥር የበለጠ ነበሩ። ዋናው ምንድን ነው? ለምሳሌ በከተሞ ውስጥ አካባቢ የወጡ ናቸው የሚባሉት እና ከሌላ አይመጡት እኩል እኩል ነበሩ። በገጠር ደግሞ ሰማንያ በሀያ በዚህ ውስብስብ የሆነ ዱ ይመጣል። ይህ እንግዲህ ለአንዱ አካባቢ ብቻ ሰፋ ካደረግነው ከዚህም የበለጠ ሄድ ይችላል። ተቋሙ በጊዜው ያደረገው ጥናት የተቋቋመለት ዓላማ የተለየ ቢሆንም አሁን ለሚደረገው ሀገራዊ ምክክር ግን ሁነኛ ፋይዳ እንዳለው ያስረዳሉ። ዘላለማዊ የሆነ ነገር የለም ያሉት ዶክተር ያየ ሄራድ የነገሮች ተለዋዋጭነት የእድገት መሰረት እንዲሆን ይልቁንም ደግሞ ዛሬ ዛሬ የውዝግቦች አንዳንዴም የግጭቶችና በሌሎች ላይ የሚነጣጠሩ አውዳሚ ጥቃቶች ጭምር ምክንያት እስከ መደረግ የደረሰውን የማንነት ጉዳይ አስመልክቶ መፍትሄ ያሏቸውን ሀሳቦችም ይዘረዝራሉ። ኢትዮጵያ መንግስትን በማዳበር እና በማሳደግ በኩል ያቆቱ አጀንዳ ለእሱ አዎ የሚሉ ና ይህንን እንዴት ይመስተው ብሔረሰቦች እንዳሉ ማወቅና እነሱ ደግሞ ለሀገር ግንባታ ለመንግስት ግንባታ አስተዋጽኦ የሚያደርጉበትን ሁኔታ ማመቻቸው ብዙሃነትን በአንድነት ውስጥ ማስተናገድ የሚቻልበትም ሁኔታ ዋናው አስተሳሰብ የነበረው ምንድነው? ማንም ዘላለማዊ የሆነ ነገር ያለ ሁሉ ነገሮች የሚለወጥ ላይናቸው እየተለወጡ ነው። ተስፋ የምናደርገው በማደግ ላይ ነው። ለእድገቱ የሚያደርጉትም አስተዋጽኦ ማለት በየትኛውም ዓለም የብሔረሰብ ጥያቄዎችን ሙሉ በሙሉ የመለሰ ሀገር የለም የሚሉት የቀድሞ ብሔረሰቦች ተቋም መሪ ኢትዮጵያም የቤት ስራዋን ከሰራች ከዚህ ፈተናዋ ወጥታ ለተቀረው ዓለም የምታበረክተው አስተዋጽኦም ሊኖራት ይችላል ባይ ናቸው። ስለ ምሁራዊ ውይይቶች ወቅታዊነት የተናገሩት ደግሞ የኢትዮጵያ ጥናት ተቋም ዲሬክተሩ ዶክተር ታከለ መርድ ናቸው። ከቀደሙት ተሞክሮች ምን መማር አለብን? እንዴትስ ልናሳካው እንችላለን በሚሉትና በመሳሰሉ ቁጥጦች ዙሪያ በስፋት መወያየት ሙያዊ ድርሻችን ነው ሲሉ እንደ ተቋምም እንደ ባለሙያም አለብን ያሉትን ኃላፊነት ዘርዝረዋል። በመቀጠልም አንጋፋው የአርኪኦሎጂ ጥናት ባለሙያ በዋሽንግተኑ የስሚትሶኒያን ኢንስቲትዩት ረዳት የጥናት ባለሙያ በሆኑት ዶክተር ዮሐንስ ዘለቃ አስተናጋጅነት የተመራው የመድረክ ዝግጅት ግጭት፣ ብሔርተኝነት፣ ታሪካዊነትና የኢትዮጵያ ዜጎች አመሰራረት በሚል አብይ ርዕስ ሶስት ምሁራን በተከታታይ ጥናታዊ ጽሑፎቻቸውን ያቀረቡበት ነው። አድማጮች ለአራት ሰዓታት ለሚሆን ጊዜ በዘለቀው የዙም ጉባኤ ከተነሱ ሐሳቦችና ቀደም ብሎ የተጠቀሱትን ጥናታዊ ጽሑፎች ዝርዝር ይዘት ያካተተ ሰፊ ዘገባ በቅዳሜው ምሽት ዝግጅታችን እናቀርባለን። ከዋሽንግተን ዲሲ ለተጠናቀረው ዘገባ አሉላ ከበደነኝ መልካም ምሽት። አሉላ ከበደን በድጋሚ አመሰግናለሁ። የምሽቱ የመጨረሻ መሰናዶ ሴቶችና ህብረተሰብ ነው። ዩናይትድ ስቴትስ በዓለም ዙሪያ ሙስናን የጾታ ጥቃትን አድሎንና ሁከትን ታግለው ነፃና ሰላማዊ ህብረተሰብ ለመመስረት የታተሩ አስራ ሁለት ሴቶችን ይሸልማለች። የዘንድሮው ዓመታዊ ዓለም አቀፍ የጀግና ሴቶች ሽልማትን አስመልክታ የቪኦኤ የዩናይትድ ስቴትስ ኮንግሬስ ዘጋቢ ካትሪን ጂብሰን ያጠናቀረችውን ሪፖርት ቆንጅታዬ ለዛሬ ሴቶችና ቤተሰብ እንደሚከተለው አቀናብረዋለች። ጀግኖች ሴቶች የተከበሩበት ስነ ስርዓት ከተል ብሎውም በዓለም ዙሪያ ምን ያህል ሕይወታቸው ለአደጋ እንደሚጋለጥ የሚያስታውስ ዘግናኝ ምስል ነው የታየው። የዓለም የሴቶች ቀንን በጥቂት ቀናት ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስራ ሁለት ሴቶችን በጀግንነት ስላከናወኗቸው ሥራዎቻቸው ሸልሟል። የዩክሬን ሴቶችም በሽልማት ሥነ ሥርዓቱ ላይ ታስበዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባሰሙት ንግግር እንዲህ ብለዋል። ብዙዎች ደግሞ ሩሲያ ያለምንም ትንኮሳ፣ ያለምንም ምክንያት አገራቸው ላይ የከፈተችውን ወረራ ለመመከት በሚደረገው ውጊያ ሊረዱ ቀርተዋል። ከአንድ ሳምንት በፊት ፖላንድ ድንበር አቅራቢያ በርካታ ሴቶች ሕፃናት ልጆቻቸውን ይዘው የሩሲያን ወረራ ሸሽተው ድንበሩን ሲያቋርጡ አይቻለሁ። ከአእምሮ የማይጠፋ ነገር ነው። ዘንድሮ ለሽልማት የበቁት አስራ ሁለቱ ሴቶች በያሉበት የተሻለ ሰላምና ነጻነት እንዲሰፍን የመታገል የጋራ ታሪክ ያላቸው ሴቶች ናቸው። እንደገና የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዘንድሮ ተሸላሚ ጀግና ሴቶች በአራት አህጉራት የተሻለ ሰላምና ፍትህ እንዲሰፍን የታገሉ ሴቶች ናቸው። የተደራጀ ወንጀል የተፈጥሮ አካባቢ መጎዳትን ጨምሮ የተለያዩ ውስብስብ ችግሮችን ለማስወገድ ይታገላሉ። ለሴቶችና ለልጃገረዶች አገረዶች፣ ለሌሎችም የተገፉ የህብረተሰብ ክፍሎች መብት የቆሙ ናቸው። ወከባ ጥቃትና እስር ሳይበግራቸው ትግላቸውን ቀጥለዋል። አንዲቱ የዘንድሮ የጀግና ሴቶች ተሸላሚ ለሴቶች መብት ከበሬታ የሚታገሉት ላይቤሪያዊቱ ፋሲያ ቦይኖ ሃሪስ ሲሆኑ ስራቸው በሽልማት ስነ ስርዓቱ ላይ እንደሚከተለው ተወስቶላቸዋል። እንደ አውሮፓ አቆጣጠር በ2020 ዓ ም አስገድዶ መድፈርን በመቃወም ለሶስት ቀናት በተካሄደው ሰልፍ ሰልፉን ተቃውሞ የወጡ ወገኖችንና የጸጥታ ኃይሎችን በጀግንነት ተጋፍጠዋል። ይህ ጀግንነታቸው ፕሬዚደንት ጆርጅ ዊያ አገር አቀፍ አስቸኳይ ጊዜ እንዲያውጁና ሌሎችም የላይበሪያን ሴቶች ደህንነት የሚያስጠብቁ እርምጃዎችን እንዲወስዱ አድርገዋል። ሌላይቱ ተሸላሚ የሞልዶቫ ፓርላማ አባሏ ዶይና ጎርማን ናቸው። በሞልዶቫ ፓርላማ ሴቶች ከምን ጊዜውም ከፍተኛ የሆነውን አርባ ከመቶ መቀመጫ የመደበው ታሪካዊ የጾታ ኮታ ህግ እንዲደነገግ የተካሄደውን ትግል መርተዋል። በስነ ስርዓቱ ላይ ንግግር ያደረጉት ሌላዋ የዘንድሮ ተሸላሚ የመጀመሪያዊቱ የሊቢያ ሴት የውጭ ጉዳይ ሚኒስትር ናጅላ ማንጁስ እነዚህ ሴቶች ጀግንነት ማለት ምን ማለት እንደሆነ ያሳዩ ናቸው ብለዋል በይፋ አውጥተው ሊናገሩት ባይችሉ እንኳን ከልባቸው የሚያምኑበትን የሚከተሉ ሴት ስለሆኑ በይነ ቁራኛ እንደሚከታተሏቸው፣ ንቅፋና ወከባ እንደሚደርስባቸው እያወቁ በዛ ሳይበገሩ ከፍተኛ የስልጣን ቦታዎችን ለመያዝ ቆርጠው የሚነሱ ሴቶች ጀግንነት ማለት እሱ ነው። የመጣ ይምጣ ብለው ያመኑበትን ነገር ለመፈጸም አገራቸውን ጥለው የሚሰደዱ ወይም ደህንነታቸው ከሚጠበቅበት ቦታ የሚወጡ ሴቶችም አሉ። እነሱ ጀግኖች ናቸው። የዩናይትድ ስቴትስ ቀዳማዊት እመቤት ጅል ባይደን ባሰሙት ንግግር የጀግና ሴቶች ታሪክ ሲወሳ ሴቶችን በያሉበት ያበረታታል ብለዋል። ቱ ኦል ዊሜን ኦፍ ከሬጅ ፍትህ እንዲከበር እየታገላችሁ ያላችሁ የላቲን አሜሪካ ሴቶች፣ የትምህርት እድል ለማግኘት የምትጓጉ የመካከለኛው ምስራቅ ሴቶች፣ አውሮፓ ውስጥ ዲሞክራሲና መረጋጋት እንዲሰፍን የምትታገሉ ሴቶች፣ ቤተሰቦቻችሁን የምጠብቁ የአፍሪካ ሴቶች ወይም እስያ ውስጥ የጾታ ጥቃትን ተቃውማችሁ የምትወጡ ሴቶች ሁሉ ይህን እላችኋለሁ። ድምጻችሁን ሊያፍኑ የሚነሱ እንዳይሳካላቸው ዲሞክራሲና ልማት እንዲሰፍን በቁርጠኝነት ያለማቋረጥ ተግተን መስራታችንን እንቀጥላለን። እናንተ መናገር ባችል እንኳን እኛ ታሪካችሁን እንነግርላችኋለን። እንደ አውሮፓውያን አቆጣጠር በ2007 ዓ ም ተጀምሮ 16 ዓመታት ባስቆጠረው ዓለም አቀፍ የጀግና ሴቶች ሽልማት እስካሁን ከ167 በላይ ሴቶች ተሸልመዋል። የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በቅንብሩ ብርሃን ኃይሉ አብራን ቆይታለች። ጽዮን ግርማ ዋና አዘጋጅ ነበረች። ሀብታሙ ስዩም ደግሞ አስተናባሪያችሁ ነበርኩ። የነገ ሰው ይበለን። መልካም ምሽቱ ላችሁ